Die Alem. ኢትዮጵያ የዓለም ባንክ የአገራትን ኢኮኖሚ ከአራት በሚመድብበት አጠቃላይ ብሔራዊ ዓመታዊ ገቢ አነስተኛ ከሚባሉት ጎራ ተመድባለች። ኤርትራ፣ ቻድና ቡሩንዲን የመሳሰሉ የአፍሪቃ ሀገራትም የዜጎች አማካኝ ዓመታዊ ገቢ ከ1500 ዶላር በታች ከሆነባቸው መካከል ይገኛሉ። ለመሆኑ የዓለም ባንክ የአገራትን ኢኮኖሚ ዝቅተኛ፣ መካከለኛና ከፍተኛ ብሎ የሚከፍለው በምን ስሌት ነው? ለዚህ ዘገባ ሲባል ስማቸው የተቀየረው አቶ ብሩክ ወልደ ጻዲቅ በአንድ ዓለም አቀፍ ተቋም ውስጥ የሚሰሩ የኢኮኖሚ ባለሙያ ናቸው ናቸው። በዋናነት መመዘኛው የግሮስ ናሽናል ኢንካም ፐርካፒታ የሚባለው ነው። እያንዳንዱ ሰው አገሪቷ ከምታገኘው ገቢ የሚቋደሰው የየራሱ ገቢ እንደማለት ብዬ እራስ ሊል ተርጉሞ መሰለኝ። ስለዚህ አገሮች የሚያስገቡት ፐርካፒታ ኢንካማቸው ወይም ከግሮስ ናሽናል ኢንካማቸው የሚገኘው ፐርካፒታ ኢንካም መመዘኛዎች ተመዝኖ ለምሳሌ በአጠቃላይ በዓለም ላይ ከ3956 እስከ 12235 ዶላር ግሮስ ናሽናል ኢንካም ፐርካፒታ ያላቸው ሀገሮች አፐር ሚድል ኢንካም ካንትሪስ ይባላሉ። እንደገና ደግሞ ከ1006 ዶላር እስከ 3955 ዶላር ፐርካፒታ ኢንካም የሚያስመዘግቡ አገሮች ሎወር ሚድል ኢንካም ካንትሪስ ይባላሉ። ሀይ ኢንካም ካንትሪዎቹ ጂኤን አይ ግሮስ ናሽናል ኢንካም ፐርካፒታቸው ከአስራ ሁለት ሺ ሁለት መቶ ሰላሳ ስድስት ዶላር በላይ የሆኑት ናቸው። ሎወር ሚድል ኢንካም የሚባሉት ከአንድ ሺ ሁለት መቶ ዶላር በታች ግሮስ ናሽናል ኢንካም ፐርካፒታቸው የሆኑት ሀገሮች ናቸው። ኢትዮጵያ ጀነራሊ ሰፈር የምናደረግበት ከኢትዮጵያ የሚገኙ ቁጥሮች ሁልጊዜ አምታች ናቸው። ነገር ግን ወደ አምስት መቶ ሀምሳ ወይ አምስት መቶ ዶላር አካባቢ ብለን እንዲሁ ብንገምተው የተሻለ ይመስለኛል። አሁን ፐርካፒታ ኢንካማችን ወደ ኢትዮጵያ ወደ አምስት መቶ ዶላር አካባቢ ነው። የኢትዮጵያ መንግስት የእድገትና ለውጥ ሁለተኛ እቅድ አማካይ የነፍስ ወከፍ ገቢ በ2002 ዓ.ም ከነበረበት 377 የአሜሪካን ዶላር በ2007 መጨረሻ ወደ 691 የአሜሪካን ዶላር ማደጉን ያትታል። በ2017 ዓ ም ዝቅተኛ መካከለኛ ገቢ ያላት አገርን እውን ማድረግ የእቅዱ ንሸጣ መሆኑን የኢትዮጵያ መንግስት ሹማምንት በተደጋጋሚ የሚጠቅሱት ይኸው ሰነድ ያትታል። እንደ እቅድ ያስቀምጡት የሚድል ኢንካም ካንትሪ ለመግባት ሳይሆን ሎወር ሚድል ኢንካም ካንትሪ የሚባለው ቁጥር ጋር ለመግባት ነው። እቅዱ ያለው የወርልድ ባንክ የ2016 የኢትዮጵያን ክሬተራን የሚል ሪፖርታቸው ላይ በተጠቀሰው መሰረት ኢትዮጵያ እስከ 2025 ድረስ በየአመቱ በአስር ነጥብ ሰባት በመቶ ኢኮኖሚዋ ሊያድግ ይገባዋል። ታችኛው መካከለኛ ገቢ ያላቸው አገራት ጋር ለመመደብ ኢትዮጵያ በጎርጎሮሳዊው 2016 ዓ ም ዝቅተኛ ገቢ ካላቸውም ይሁን ከሰሃራ በታች ከሚገኙ የአፍሪቃ ሀገራት ፈጣን ኢኮኖሚያዊ እድገት ነበራት የሚሉት የዓለም ባንክ ከፍተኛ የኢኮኖሚ ባለሙያ ጌራርድ ካምቡ ባለፈው ዓመት ግን መቀዛቀዙን ይናገራሉ። ካምቡ እንደሚሉት ድርቅና ውጫዊ ተጽዕኖች ኢኮኖሚውን ወደኋላ የጎተቱ ዋነኛ ጉዳዮች ናቸው። ኢትዮጵያ ኢኮኖሚ ፐፎማንስ በ2016 የኢትዮጵያ ኢኮኖሚያዊ አፈጻጸም በድርቅና ውጫዊ ሁኔታዎች ክፉኛ ተጎድቷል። ድርቁ የኢኮኖሚው የጀርባ አጥንት የሆነውን ግብርና ጎድቶታል። ቡናና የቅባት እህሎች የመሳሰሉ ምርቶቿ ዋጋ በዓለም ገበያ አሽቆልቁሏል። በእነዚህ ምክንያቶች የአገሪቱ ዕድገት በ201415 ከነበረበት አማካኝ 10 በመቶ ወደ 7 በመቶ ቀንሷል። from an average of 10% in 2015, in 2014. ወትሮም ከማያጣት ድርቅ ባሻገር ኢትዮጵያ ፖለቲካዊ አለመረጋጋትና የእኩል ተጠቃሚነት ጥያቄ ሲንጣት እየተስተዋለ ነው። የተቃውሞና ሁከቱ ወላፈን ጥሪታቸውን ቋጥረው በኢትዮጵያ የከተሙ ባለወረቶችን ጭምር መግረፉ አልቀረም። ኢትዮጵያ እቅዷን ማሳካት ከፈለገች ባለፈው ዓመት ወደ ሰባት በመቶ ዝቅ ያለውን ኢኮኖሚያዊ እድገት መልሶ እንዲያንሰራራ ማድረግ ይጠበቅባታል። ለዚህ ደግሞ ያሏት ሰባት ዓመታት ብቻ ናቸው። ኢትዮጵያዊው የኢኮኖሚ ባለሙያ ሰባቱ ዓመታት በቂ ለመሆናቸው ጥያቄ አላቸው። ለምሳሌ ወለድ ባንክ ቅድም ስንጠቅስ በነበረው በየዓመቱ በአስር ነጥብ ሰባት በመቶ የኢትዮጵያ ኢኮኖሚ ካደገ በሁለት ሺ ሀያ አምስት መካከለኛ ገቢ ያላቸው ሀገሮች ጋር ትቀላቀላለች ብሎ ሲገልጽ በየዓመቱ በአስር ነጥብ ሰባት በመቶ ኢኮኖሚው ያድጋል ብሎ መገመት ግን ከባድ ነው። አሁን ባለው ሁኔታ እንዲሁ እንደው የመንግስት የሚሰራውን ማክሲመም ኤፈርት ኤግዘርት እያደረገ የሚችለውን ሁሉ እየሰራ እንኳን የኢትዮጵያ ኢኮኖሚ ለተለያዩ መዋዠቆች የተጋለጠ ነው። ለምሳሌ አምና የኤል ኒኖን ኤፌክት በከፍተኛ ሁኔታ አይተናል። በጣም ብዙ ገንዘብ ወደ ልማት እንደዚህ ግድቦች ሊሰሩበት የሚችሉ ወይ ደግሞ መንገድ፣ ባቡር ሊሰራበት የሚችል ገንዘብ በደርቀ ለተጠቁ ሰዎች ወደ እነሱ ዳይቨርት ተደርጎ እድገቱ ላይ የሚታይ አይነት ቀስታ ወይም ደግሞ ስሎው እንዲሆን እድገቱን ያደርገዋል። በዚሁ መልኩ ይሄ አመት መጀመሪያ አካባቢ በተለያዩ ቦታዎች ላይ የተነሱ የተቃውሞዎች ነበሩ ምናምን በእነሱ ምክንያትም የወደሙ ንብረቶች አሉ። በዛ ምክንያት ወደ ሀገሪቷ ሊመጣ የሚገባው የውጭ ፎሬን ዳይሬክት ኢንቨስትመንት በሚታይ ሁኔታ እንዲቀንስ አድርገዋል። የሆቴሎች ገቢዎች እንዲቀንሱ አድርገዋል። ስለዚህ የፈለገውን ያህል መንግስት ቢሰራም በተለያዩ ከመንግስት ቁጥጥር ውጭ በሆኑ ወይም ደግሞ መንግስት ቀድሞ አስቦ ሊያቃለላቸው ይገባ የነበሩ ግን ያላቃለላቸው ችግሮች በመኖራቸው ምክንያት የ ኢኮኖሚው በዚህን ያህል ፍጥነት እያደገ በሚቀጥሉት ሰባት አመታት የታችኛው መካከለኛ ገቢ ያላቸው ሀገሮች ጋር ትደርሳለች ብሎ መገመት ያስቸገራል። የወርልድ ባንክ ሪፖርት ቅድም ስጠቅሰው የነበረውም የ2016 ሪፖርትም ጥርጣሬው ነው የሚገልጸው። ጌራርድ ካምቡም የኢትዮጵያ ኢኮኖሚ እንደ ባለፈው አመት ካዘገመ ዝቅተኛ መካከለኛ ገቢ ላይ ለመድረስ የተያዘ ውጥን እንደማይሰምር እርግጠኛ ናቸው። ከፍተኛ የኢኮኖሚ ባለሙያው የኢትዮጵያ መንግስት በ2016 ዓ.ም የገጠመውን በሚቀጥሉት አራት ዓመታት ሊያካክስ ይገባዋል የሚል ጠቆማላቸው ኪ ጎል ኦፍ ሰከንድ ግሮውዝ ኤንድ ትራንስፎርሜሽን ፕላን የሁለተኛው የእድገትና የትራንስፎርሜሽን እቅድ ቁልፍ ግብ በአምስት ዓመታት ውስጥ በ11 በመቶ አማካኝ ኢኮኖሚያዊ እድገት ዝቅተኛ መካከለኛ ገቢ ያላት አገር መሆን ነው። የእቅዱ የመጀመሪያ ዓመት በሆነው የ2016 ዓ ም ተጨባጭ እድገት ግን ከመንግስት እቅድ በታች ነበር። ይህ የሚጠቁመው የኢትዮጵያ መንግስት እቅዱን ለማሳካት በሚቀጥሉት አራት ዓመታት የሚኖረውን እድገት ማፋጠን እንደሚኖርበት ነው። for የተባበሩት መንግስታት የንግድና ልማት ጉባኤ ባለፈው ታኅሳስ ይፋ ባደረገው የድሃ አገሮች ዘገባ ኢትዮጵያ ካቀደችው መድረስ እንደማትችል አትቷል። በእርግጥ የተባበሩት መንግስታት የንግድና ልማት ጉባኤ የዓለም ሀገራትን ኢኮኖሚ ለመመዘን የሚጠቀምባቸው መለኪያዎች ከዓለም ባንክ የተለዩ ናቸው። መመዘኛዎቹ ከኢኮኖሚያዊ ቁጥሮች ተሻግረው የመሰረታዊ አገልግሎቶች ተደራሽነትንም ይፈትሻሉ። የአማካኝ ስሌቶች ወደ ተሳሳተ ድምዳሜ የመምራት እድል እንዳላቸው የሚናገሩት የኢኮኖሚ ባለሙያው የተባበሩት መንግስታት የንግድና ልማት ጉባኤ በበኩሉ ተጨማሪ ማህበረሰባዊ መለኪያዎች እንደሚጠቀም ይናገራሉ። ለምሳሌ አንዱ የጤና ተቋማት በተወሰነ ኪሎ ሜትር መኖራቸው፣ ወደ ትምህርት የሚላኩ አንደኛ ደረጃ ያሉ ህጻናት ሙሉ በሙሉ መላካቸው፣ በሁለተኛ ደረጃ ያሉትም ተማሪዎች ሙሉ በሙሉ ወደ ትምህርት ቤት መሄዳቸው፣ የቤት አቅርቦት ለነዋሪ መኖሩ ምናምን እነዚህ እየተባሉ ሞር እነዚህ ደግሞ በዩኤንዲፒ በየጊዜው በሚሰራው ሂዩማን ዴቨሎፕመንት ኢንዴክስ በሚባለው የመለኪያ መስፈርት መሰረት እነዚህ እዛ ላይ በደንብ ይንጸባረቁና ይታያሉ። አሁን መካከለኛ ገቢ ያላቸው ሀገራት በተወሰነ ኪሎ ሜትር ያላቸው የጤና ተቋማት ቁጥር ብዙ ነው የሚሆነው፣ ይጨምራል። ሁሉንም ትምህርት ቤት መማር ያለባቸውን ህጻናት እና ወጣቶች ወደ ትምህርት ቤት ልከዋል ማለት ነው። እንደዚህ እየተባለ የዩኤንዲፒ የሚሰራው የሂዩማን ዴቨሎፕመንት ኢንዴክስ ደግሞ እነዚህን ነገሮች ከፒውር የሆኑ የኢኮኖሚ መመዘኛዎች አልፎ በሌሎችም ሶሻል የሆኑ ወይም ማህበረሰባዊ በሆኑ መመዘኛዎች ይመዝናቸዋል። ዩማን ዴቨሎፕመንት ኢንዴክስ የየአመቱ የተሰሩትን ሪፖርቶች ወደኋላ መለስ ብለን ብናያቸው በጣም መጠነኛ የሆነ መሻሻሎች እያሳየች ነው። የጤና ኬላዎች፣ የጤና ጣቢያዎች በየቀበሌው፣ በየወረዳው መሰራጨታቸው ትምህርትም በተለይ ደግሞ ከስድስተኛ ክፍል በታች ያለው አንደኛ ደረጃ ትምህርት ላይ ኦልሞስት ወደ መቶ በመቶ የሚሆኑ ህጻናት ትምህርት ቤት መሄድ ያለባቸው ህጻናት ወደ ትምህርት ሴት መግባታቸው በነዚህ በነዚህ መሰረቱ ሲታይ ሂማን ዴቨሎፕመንት ኢንዴክሱ ኢትዮጵያን እየተሻሻለች እንደሆነ ያሳያል። ነገር ግን በአንዳንድ ኤሪያዎች በህብረተሰብ መካከል ያለ የገቢ ልዩነትን በመቀነስ አኳያ ኢትዮጵያ መሄድ ያለባትን ያህል አልቀራመደችም ብሎ ያሳያል። የዓለም ባንክ ከፍተኛ የኢኮኖሚ ባለሙያ ሆነው የሚያገለግሉት ጌራርድ ካምቡ ባለፉት አመታት በመሰረተ ልማትና የኢንዱስትሪ ፓርኮች ግንባታ ላይ የተጠመደው የኢትዮጵያ መንግስት ከፊቱ ፈተናዎች እንዳሉበት ይናገራሉ። አገሪቱ የምትጋፈጣቸው በርካታ ፈተናዎች አሉ። ምክንያቱም ፈጣን ኢኮኖሚያዊ እድገትን ለማስቀጠል ከፍተኛ መዋለ ንዋይ ይጠይቃል። ይህ ደግሞ ከግሉ ዘርፍ ከዚህ ቀደም ካየነው የበለጠ መዋለ ንዋይ ያስፈልጋል። በዚህ ረገድ በሀገሪቱ የቢዝነስ ከባቢን ማሻሻል ያሻል። አድማጮች የዛሬውን መሰናዶት ጠናቋል እሸቴ በቀለ ነኝ ጤና ይስጥልኝ